ሰልፉ ከተካሄደባቸው የኦሮሚያ ክልል አካባቢዎች መካከል የምስራቅ ሸዋ ዞን ቦሰት ወረዳ ይገኝበታል። በአካባቢው የሰልፍ አስተባባሪ የሆኑ አቶ በዳሶ ቱፋ የሰልፉ ዓላማ ነው ያሉትን ለአሜሪካ ድምፅ በስልክ ተናግረዋል። በክልሉ የደፈረሰው ሰላም እልባት እንዲያገኝ ነው። ለመንግሥትና ለኦሮሞ ነጻነት ሰራዊት ጥሪ እያቀረቡ ነው በተለይ ላለፉት አምስት ዓመታት በሰላም ጦት ምክንያት የደረሰብን ጉዳቶች በርካቶች ናቸው። እናም በዙ ከቀጠለም የከፋ ችግር መምጣቱ አይቀርም። አባገዳዎች ሀዳ ሲቄም፣ የሃይማኖት አባቶችና የአገር ሽማግሎች ጨምረን ሰልፍ የወጠነውም ለዛ ነው። ከሁለቱም ወገን አዎንታዊ መልስ እንጠብቃለን። በሰልፉ ላይ መገኘታቸውን ከፈንታሌ ወረዳ የተናገሩት አቶ ሮባ ሀዋሳ በወረዳቸው ሰልፉ ተደረገበት ያሉትን አላማ ሲገልጹ ወጋሸነን ከኒከ ፈጆልን ኬኛ በረኔ ኦሚሻ ካምኑ መታራ ለዚህ አምስት አመታት ውስጥ ልጆች ትምህርት ቤት መሄድ አልቻሉም። ወላድናት በጤና ተቋም አገልግሎት አታገኝም። የምናመርተውን ምርት እንኳን ወደ መታራ ከተማ ለማድረስ አልቻልንም። የትራንስፖርት አገልግሎት የለንም። ካጎራባች ወረዳዎች ጋራ በየተኛው መንገድ ለመገናኘት አልቻልንም። እናም ግራስ ገባን። ተሰብስበን ተወያየን። ከዛ የሰላም ጥሪ ለመንግስትም ለታጣቂውም ለማቅረብ ወሰንን። ዛሬ ያደረግነው ሰልፍም ያልተማሩ ልጆቻችን ወደ ትምህርት ቤት እንዲሄዱ ሁለቱም ወገኖች ወደ ሕክምና ተቋማት መሄድ ባለመቻላቸው ህይወታቸውን ያለፉ እናቶች ሁኔታ ከግንዛቤ ውስጥ ከተው ወደ ሰላም ድርድር ቢመለሱ ብለን ነው ሰልፉን ያካሄድ ነው። በጣም የሚገርመው ሁለቱም እርስ በርሳቸው ቤተሰቦች ናቸው። እናም ይህ ሰቆቃና መገዳደል ይብቃ ብለን ነው ሰልፍ የወጣ ነው። በምዕራብ ወለጋ ዞን የቤጊ ወረዳ ነዋሪ አቶ ዱሳ ጋርማ በኩላቸው ሰልፉ ላይ መሳተፋቸውን ገልጸው ሰልፉ በመንግስት ባለስልጣናት እየተዘጋጀ ነው ብለዋል። ጠዋት ቁርስ የበላሁ የቤተ በር ተንኳክቶ በሩን ሲከፍት አንድ የአካባቢዎችን ምልሻ ከሶስት መከላከያ ጋራም በር ላይ ናቸው። ስብሰባ አለ አሉኝ። እሽ፣ ብዬ ተከትያቸው ሲሄድ ሜዳ ተብሎ የሚታወቀው የመከላከያ ካምፕ አጠገብ ሰዎች ተሰብስበው አገኘሁ። ከዛም ሸኔን ለማውገዝ የተዘጋጀ ሰልፍ መሆኑን ተነገረኝ። የቤጊ ወረዳ አስተዳደርና የብልጽግና ፓርቲ ያሰሙ የነበረውን መፈክር ህዝቡም እንዲረግመው አደረጉም። አቶ ኢዶሳ አያይዘውም ከተሰላፊው መካከል አንድ ወጣት በአካባቢው ሰላም እንዲመጣ ሰልፉ መዘጋጀት ያለበት በነዋሪዎች እንጂ በመንግስት አይደለም በማለቱና ሀሳቡም በሌሎች አምስት በሚሆኑ ሰዎች በመደገፉ ችግር እንዳጋጠመው ተናግረዋል። ነገኛ ቃሚ ወነባሪ ፌቴሳ አገሉ ጅረኒ ካዝናን እዛው እርሱና የእርሱን ሀሳብ የደገፉ አምስት ሰዎች በምልሻ ተደብደበው ከቦታው ተወሰዱም። የት እንደሄዱ አላውቅም። እስከ መጨረሻው ሁለቱ አመራሮች የሸኔ ታጣቂዎችን እንድናወግዝ ስናገኛቸውም መረጃ እንድንሰጥና ከመንግስት ጎን እንድንቆም ተነገረን። ከዛ ተበተነን። የመጀመሪያ አስተያየት ሰጪ አቶ በዳሱ ሰልፉ በማህበረሰቡ እንደተዘጋጀ ይናገራሉ። ሪቪራ ካና ካንኮፔስ ኡመቱማ ኮፔስ ነ ሞቱማ ጋፋኔቲ ሰልፉን ያዘጋጀው ህብረተሰቡ ነው። ስናዘጋጅ መንግስትን አስፈቅደን ነው እንደ ማንኛውም ሰላማዊ ሰልፍ ከቀን ለሞለጋ ዞን አስተያየታቸውን የሰጡት ሰዎች ስማቸውንና ድምጻቸውን ለደህንነታቸው ሰግተው እንዳንጠቀም የጠየቁን ሰልፍ መኖሩን ዛሬ ጠዋት እንደሰሙና በአካባቢው ምልሻ ተገድደው እንደወጡ ገልጸዋል። የክልሉ መንግስት ቃል አቀባይ አቶ ኃይሉ ወርዱኛ ህብረተሰቡ ሰልፉን በራሱ ተነሳሽነት ያዘጋጀ ነው ሲሉ ተናግረዋል። ሰላማዊ ሰልፉን ያዘጋጀው ማህበረሰቡ ነው፣ በራሱ ተነሳሽነት ያዘጋጀው እንደ ከዚህ ቀደሙ አለመግባባቶች በሰላማዊ መንገድ እንዲፈቱ መገዳደል እንዲቆም የሰላም ጥሪ ነው ያደረጉት፣ ማለት ነው ይሄ መንግስት እጁ ያለበት ሳይሆን ማህበረሰቡ በተደጋጋሚ ሰላሙ ተናግቷል፣ ወጥቶ መግባት አልቻለም፣ ያን ሁሉ መከራ እልባት እንዲያገኝ ነው የሚፈልገው እና መንግስት የጠራው አይደለም ፈርቶ መክበር የሚቻለው ሰላም ሲኖር ነው ብሎ በራሱ ተነሳሽነት የወጣው ስለሆነ መንግስት አካል አንድም ቦታ ጣልቃ የገባበት ሁኔታ የለም። የዛሬው ሰልፍ በተመለከተ ከኦሮሞ ነፃነት ሰራዊት መልስ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። የኢትዮጵያ መንግስት ሸኔ እያለ የሚጠራቸውና በህዝብ ተወካዮች ምክር ቤት በአሸባሪነት በተፈረጁት የኦሮሞ ነፃነት ታጣቂዎችና በመንግስት የጸጥታ ኃይሎች መካከል በኦሮሚያ ክልል ግጭት ከተጀመረ ስድስት አመታት ተቆጥሯል። በተለያዩ ጊዜያት ህብረተሰቡ መንግስትና የኦሮሞ ነጻነት ሰራዊት ወደ ሰላም እንዲመጡ ጥያቄ ሲያቀርቡም ቆይተዋል። በመንግስትና በሰራዊቱ መካከል ልካሄድ ተጀምሮ የነበረው ድርድር ያለ ስምምነት መጠናቀቁ ይታወሳል። ለአሜሪካ ድምፅ ሀይድ ዳምጠው ከአዲስ አበባ